The voice of America, -A. Yeah. the POA. You, the Adams, Radio Tabiano. <laughs> 22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ታህሳስ 14 2013 ዓ ም ዝግጅታችን ጀመረ። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ ከመቶ በላይ ሰላማዊ ሰዎች በታጣቂዎች መገደላቸውን ነዋሪዎች እየተናገሩ ነው። ለየት ለየት ያለ መሳሪያ ይጠቆሳል። እኛም ግራ ገባን። በርበራችን ይጠበቅ። ያው እንግዲህ የሞተው ሞተ ያለ ነውም። አሁን የተወሰነ ቀበሌ ደረስልን። የቤንሻንጉል ጉሙዝ ክልላዊ መንግስትም ጥቃቱ በሲቪሎች ላይ መፈጸሙን አረጋግጧል። በአብይ ርዕስ ዘገባ አለን። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኤኒውስ ዶት ኮም በአትዮ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርባ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። በኤርትራ አንድ የ50 ዓመት ዕድሜ የነበራቸው ሰው በኮቪድ-19 ሳቢያ ሕይወታቸው ማለፉን የሀገሪቱ የጤና ሚኒስቴር አስታውቋል በኤርትራ ከወረርሽኙ በተያያዘ ለህልፈት የተዳረጉ የመጀመሪያ ሰው መሆናቸውንና በሀገሪቱ ኮሮና ቫይረስ የያዛቸው ሰዎች ቁጥር 832 መድረሱን ገልጾ አስመራ የሚገኘው ዘጋቢያችን ብርሃነ በርሀ ተከታዩን ዘገባ አስተላልፏል። የኤርትራ የጤና ሚኒስቴር አንድ ሰው በኮቪድ-19 ህይወቱ እንዳለፈና ሌሎች 25 ሰዎች ቫይረሱ እንደተገኘባቸው ማክሰኞ ታህሳስ 13 ምሽት ባወጣው ዕለታዊ መረጃ አስታወቀ። ህይወቱ ያለፈው ዜጋ ዕድሜው ሃምሳ ዓመት እንደሆነና በደቡብ ሪጅን በደቀመሓረ ከተማ ሆስፒታል እርዳታ ሲደረግለት እንደነበረ የጤና ሚኒስቴር ገልጸዋል። በኤርትራ ካለፈው ዓመት መጋቢት 2012 የኮሮና ቫይረስ መከሰቱ ከተገለጸ ከዘጠኝ ወራት በኋላ ነው የመጀመሪያው በበሽታው ህይወቱ ያለፈ ሰው እንደተመዘገበ የተገለጠው። ከዚህ በተጨማሪ ትናንት ታህሳስ 13 በደቡብና ማዕከል ሪጅኖች የለይቶ ማቆያና በተመላላሽ ታካሚዎች ክፍሎች በተደረገ የላቦራቶሪ ምርመራ ሀያ አምስት ሰዎች ቫይረሱ እንደተገኘባቸው የኤርትራ ጤና ሚኒስቴር አክሎ ገልጸዋል። ቫይረሱ የተገኘባቸው ሀያ አምስቱ ሰዎች አስራ ሁለቱ ከእንዳ አገር ግስ፣ አንድ ሴት ከማይምነ፣ አንድ ደግሞ ከደቀ መሐረ ደቡብ ሪጅን ሲሆኑ አስራ አንዱ ደግሞ በአስመራ ከተማ በሚገኙ የተለያዩ የጤና ተቋማት የተመላላሽ ታካሚ ክፍሎች ላይ በተደረገ ምርመራ መያዛቸው መረጋገጡን የኤርትራ ጤና ሚኒስቴር አስታውቋል። በሌላ በኩል በማዕከል ሪጅን ሆስፒታሎች የሕክምና እርዳታ ሲደረገላቸው የቆዩ ሁለት ሰዎች ከበሽታው አገግመው ወደ የቤታቸው መሸኘታቸውን የጤና ሚኒስቴር አስታውቋል። በኤርትራ ኮሮና ቫይረስ የተገኘባቸው ሰዎች ቁጥር ደርሰዋል 832 ደርሷል። 599 ከህመሙ ሲያገግሙ የአንድ ሰው ሕይወት አልፈዋል። የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ባለፉት ጊዜያት በሁሉም የኤርትራ ሪጅኖችና በአንዳንድ የገጠራ አካባቢዎች የኮሮና ቫይረስ መስፋፋቱንና የጉዞ ታሪክ በሌላቸው ዜጎች ላይ ቫይረሱ መገኘቱን በመግለጽ የስርጭቱን መስፋፋት ለማቆምና የሕዝብና ሀገርን ደህንነት ለማስጠበቅ በሚል ከማክሰኞ ታኅሳስ አስራ ሶስት ጀምሮ ላልተወሰነ ጊዜ ሁሉንም አይነት እንቅስቃሴዎች የሚገድም መመሪያ ተግባራዊ ማድረጉ የሚታወስ ነው። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ ለዘገባው እናመሰግናለን። የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር ዩኤንኤችሲአር በሚሊዮኖች የተቆጠሩ ስደተኞችና ተፈናቃዮችን ከኮቪድ-19 ወረርሽኝ ለመከላከል የሚያውለው የ455 ሚሊዮን ዶላር እርዳታ ተማጽነዋል። የመንግስታቱ ድርጅት ቃል አቀባይ ባባር ባሎች የሰጡትን መግለጫ ተመርኩዛ ሊሳሽላይን ከጄኔቫ ለቪኦኤ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ሁሉም ሰው ለኮሮና ቫይረስ ተጋላጭ ነው። ይሁን እንጂ ስደተኞች፣ ተፈናቃዮችና አገር አልባ ሰዎች ግን በከፍተኛ ደረጃ በቫይረሱ ለህመምና ለሞት ከተጋለጡት ሰዎች ውስጥ የሚመደቡ ናቸው። በመንግስታቱ ድርጅት ወረርሽኙን ከተከሰተ ጊዜ ጀምሮ በ13 አገሮች ላይ በተደረገው ክትትል 74 ከመቶ የሚሆኑት ስደተኞች ከመሰረታዊ ፍላጎቶቻቸው ግማሹን እንኳ ማሟላት የቻሉ አይደሉም። ይህ ሁኔታ ወረርሽኙ ከመከሰቱ በፊት ከነበረው የ2019 ዓመተ ምሕረት በ21 ከመቶ ጨምሯል። ይህ በመሆኑም ከ80 ከመቶ በላይ የሚሆኑት ህይወታቸውን ለማትረፍ ሲሉ ንብረታቸውን ለመሸጥ፣ የወሲብ አገልጋይ በመሆንና በህፃንነት ጉልበታቸው ወደ ሥራ በመሰማራት ለመበዝበዝ ተገድደዋል። የዩኤንኤችሲአር ቃል አቀባይ ባባር ባሎች እንደሚሉት ከተማ ውስጥ ያሉት ስደተኞች መሰረታዊ ፍጆታቸውን ለማሟላት የሚተማመኑት የቀን ሥራ ሰርተው በሚያገኙት ገቢ ነው። ይሁን እንጂ በኮቪድ-19 ወረርሽኝ ሳቢያ ሁሉ ነገር የተዘጋጋ በመሆኑ ኑሯቸውን፣ ሥራቸውም ተጎድቷል። በወረርሽኙ የተነሳ በተጣለው ገደብ ብዙ ቦታዎችና የገበያ ስፍራዎች በመዘጋታቸው ሁሉም ከአካባቢው ጠፍተዋል። ስለዚህ ተስፋ የቆረጡ ስደተኞችም መሰረታዊ ፍጆታቸውን ለማሟላትና ለኑሯቸው አስፈላጊ የሆኑ አገልግሎቶችን ለመጠቀም እንኳ እንዲችሉ በእጃቸው ጥሬ ገንዘብ ያስፈልጋቸዋል። ባሎች እንደሚሉት ስደተኞች አካባቢያቸው የተጨናነቀ በመሆኑ የአካላዊ ርቀታቸውን መጠበቅ አልቻሉም። እንደ ውሃ፣ ሳሙና እና ጤንነታቸው የተጠበቀ ለማድረግ የሚረዱ ነገሮችን ማሟላትም እጅግ አስፈላጊ ነገር መሆኑን ይናገራሉ። በዚህ ሁኔታ ውስጥ በሱዳን የሚገኙ ኢትዮጵያውያንንም አንስተዋል። በሱዳን ያለውን ገጽታ በተመለከቱ ከኢትዮጵያ በቅርቡ ወደ ሱዳን የመጡ ስደተኞች አሉ። ያ ትልቁ ፈተና ነው። በቅርብ ሳምንታት ውስጥ በቦታው የደረሱ ከ51 ሺህ በላይ ስደተኞች በድንበር አካባቢዎች ተሰራጅተዋል። ስለዚህ እነሱም ሆኑ የሚያስተናግዳቸው ማህበረሰብ ከኮቪድ-19 ወረርሽኝ የተጠበቁ መሆናቸውን ማረጋገጥ ከባድ ፈተና ነው። የመንግስታቱ ድርጅት እንደሚለው በእጅ ያለው የገንዘብ እርዳታ እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ላሉ ስደተኞች እየዋለ ነው። እጅግ መሰረታዊ በሆኑ አስፈላጊ ነገሮች ላይ በማተኮር እንኳ የብዙ ሰዎችን ሕይወት ማሻሻል እንደሚቻል ያምናል። ከዚያም አልፎ የሚገኘው ገንዘብ የጾታ ጥቃቶችን ለመከላከል፣ ሰዎችን ከብዝበዛ ለመታደግ፣ የአእምሮ ጤንነትና የስነ ልቦና ምክር አገልግሎቶችን ለመስጠት እንደሚውል ዘርዝሯል። ትምህርትንም ቀዳሚ በማድረግ ደህንነታቸው የተጠበቀ ትምህርት ቤቶች እንደገና የሚከፈቱበትን መንገድ ለማመቻቸት እንደሚሰራ አስታውቋል። ድረጀን እናመሰግናለን። ኢትዮጵያ ኢቲ ስማርት አር ኤስ ኤስ የተባለች ሳተላይት በትናንትናው እለት አምጥቃለች። በቻይና ድጋፍ ወደ ጠፈር የተላከችው የዚች ሁለተኛ ሳተላይት ስራ የመሬት ምልከታ መረጃ ማሰባሰብና እምድር ላይ ወደሚገኝ ጣቢያ መላክ መሆኑን የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። ፀሐይ ዳምጠው ዝርዝሩን ይዛለች። ኢትዮጵያ ኢቲአር ኤስኤስ ዋን የተባለች የመጀመሪያዋን ሳተላይት ባለፈው ዓመት ታህሳስ ማምጠቋ ይታወሳል። ኢቲአር ኤስኤስ ዋን መሬትን እየቃኘች በፎቶ የተደገፉ መረጃዎችን እየላከች መሆኗን የጠፈር ሳይንስና ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ይሽሮን አለሙ ለአሜሪካ ድምጽ ገልጿል። መረጃ ነው ስንቀበል የነበርነው ተግባራት የሪሞት ሴንሲንግ መረጃዎችን እንድታመጥል ነው ሚሽን የተሰጣው። ያው ዲዛይን ውስጥ የደረግ በዛ መሰረት ሳተላይት መረጃ ስናገኝ ነበር እና እነዛ መረጃዎችን አርካይቭም መያዝ ናቸዋሉ። ተጠቃሚዎችን ራሳችን የሚፈልጉትን ለኮኦርዲኔት አስታ አያይዘው ሲሰጡን በዛ መሰረት ለሳተላይቷ ሚሽን ኦርደር አርገን ዛ መረጃ ስንቀበል ነበር። ያው ተጠቃሚዎች ሀገር ውስጥም ከሀገር ውስጥም መረጃዎችን ተቀብለን ሰርተናል። ተቀጣል ሳተላይቷ የአየር ንብረት ለውጥን ለመቆጣጠር የሚደረጉ ጥረቶችን ለማገዝ ከግብርና ጋር የተያያዙ ጥናትና ምርምሮችን ለማከናወንና ሌሎች ለመሰረተ ልማት አገልግሎት የሚውሉ መረጃዎችን በማሰባሰብ ላይ ስትሆን ትናንት የመጠቀችው ኢቲ ስማርት አር ኤስ ኤስም ከቀድሞዋ ኢቲ አር ኤስ ኤስ ዋን ጋር ተመሳሳይ ተልእኮ እንዳላት ዶክተር ይሽሩን ተናግረዋል። ሁለቱን የሚያለያያቸው ነገር ቢኖር እኛው ከእጥፍ በላይ የተሻለ የሚስል ጥራት አለው። ኢቲ ስማርት አርአር ኤስ ወደ ተላከችበት በታሰበው መሰረት መድረሷን ዶክተር ይሽሩን አረጋግጠዋል አረጋግጧል። መጀመሪያ ላይ በሌሎች በደቂቃዎች ወይም በሰዓታት የሳተላይቷን ጤንነት በተመለከተ መረጃ ትልካለች። መጀመሪያ ላይ ብለናል እሱን። ከዛ ውጪ ኢንኦርቢት ቴስቲንግ አለ። ኦርቢት ላይ ያለች ሳተላይቷ በሙሉ አቅሟ መስራት ትችላለች፣ ሰራለች፣ አሰራ የሚለው ቴስት እናደርጋለን። ኦርቢት ኮሬክሽን ይደረጋል በአንድ በሁለት ወር ውስጥ ከዛ በኋላ ወደ ስራ ትገባለች ማለት ነው። ከግራውንድ ስቴሽናችን ጋር ኢንተግሬት አድርገን ማለት ነው። ከመጀመሪያዋ ሳተላይት በሚገኘው አገልግሎት የውጭ ምንዛሪ ወጪ ማዳን መቻሉን የኢንስቲትዩቱ ኃላፊ አመልክተዋል። ለአሜሪካ ድምጽ ሀይድ አምጦ ከአዲስ አበባ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኮንግረስ ያሳለፈውን ወደ ዘጠኝ መቶ ቢሊዮን ዶላር የተጠጋ የኮሮና ቫይረስ የኢኮኖሚ ድጋፍና አንድ ነጥብ አራት ትሪሊዮን ዶላር የመንግስት አመታዊ በጀት ያካተተ ወጪ ህግ አልፈርምም ብለው አስፈራርተዋል። በየአመቱ የተለመደ የሆነውን ለግብፅ የሚሰጥ ወታደራዊ እርዳታ፣ ለቤተ መዘክሮች ወጪ የሚውል በጀት፣ እንዲሁም ለግብርናና ለዱር አራዊት ነክ ጥረቶች የሚውል ገንዘብ ያካተተውን የበጀት ህግ ፕሬዝደንቱ ትናንት በማህበራዊ መገናኛ በወጣ ቪዲዮቸው ላይ ገንዘብ ማባከን ሲሉ ተችተውታል። በኮቪድ-19 ወረርሽኝ ለተጎዱ የተመደበውን ወጪ በሚመለከት ደግሞ ፕሬዚደንቱ በወረርሽኙ ለተጎዱ አነስተኛ የንግድ ድርጅቶችና ለግለሰቦች በቀጥታ ለሚሰጠው ድጎማ በቂ ገንዘብ አልተመደበም ሲሉ ነቅፈዋል። ምክር ቤቱ ይህንን ህግ በመከለስ ለግለሰብ የሚሰጠውን የ600 ዶላር የሚገርም የሆነ ዝቅተኛ ድጎማ ወደ ሁለት ሺ ዶላር ለባልና ሚስት ወደ አራት ሺ ዶላር ከፍ እንዲያደርግ ጠይቃለሁ ነው ያሉት ፕሬዝደንቱ ከዚህም ሌላ ከዚህ ህግ ውስጥ ገንዘብ አባካኝ የሆነውን ወጪ ሰርዞ ተገቢውን አይነት ህግ ይላክልኝ፣ አለዚያ የኮቪድ-19 ድጋፍ ወጪውን እቅድ ማቅረብ የቀጣዩ አስተዳደር ኃላፊነት ይሆናል ብለዋል። የተወካዮች ምክር ቤት አፈጉባኤ ናንሲ ፐሎሲ በምላሻቸው ጉዳዩን በምክር ቤት ድምፅ እንዲሰጥበት አድርጋለሁ ሲሉ ቃል ገብተዋል። አዲሱ የኮቪድ-19 ቫይረስ ከሌሎቹ አይነቶች በይበልጥ ተላላፊ መሆኑን ወደ ልጆችም በበለጠ ሊጋባ የሚችል እንደሆነ የብሪታንያ ተመራማሪዎች ተናገሩ። የሀገሪቱ የአዳዲስ የመተንፈሻ አካላት አጥቂ ቫይረሶች አደጋ ክትትል ድርጅት ሳይንቲስቶች በዚህ ሳምንት ለጋዜጠኞች በሰጡት ቃል አዲሱ ዝርያ ቫይረስ ከተቀሩት ዝርያዎች በ71 ከመቶ በይበልጥ ተላላፊ ነው ብለዋል። ደቡባዊ ብሪታንያ ውስጥ እየተዛመተ ባለው በአዲሱ የኮሮና ቫይረስ ዝርያ ምክንያት ከአርባ የሚበልጡ ሀገሮች ከዚያ አንድም መንገደኛ እንዳይገባ ሲሉ ከልክለዋል። ሲንጋፖር ከዛሬ ረቡዕ እኩለ ሌሊት ጀምራ ላልተወሰነ ጊዜ አንድም የውጭ መንገደኛ እንዳይገባ ከልክላለች። ፊሊፒንስም ከነገ ሐሙስ ጀምራ ከብሪታንያ በረራዎች እንዳይገቡ አግዳለች ደቡብ ኮሪያም እስከሚቀጥለው ሐሙስ የፈረንጆች አዲስ ዓመት ዋዜማ ድረስ ከብሪታንያ የሚነሱ በረራዎች እንዳይገቡ አግዳለች ፈረንሳይ ደግሞ ትናንት ከብሪታንያ በሚገቡ ጉዞዎች ላይ የጣለችው የ የአርባ ስምንት ሰዓት እገዳ እንዲነሳ አድርጋለች አሁን የጭነት መኪና አሽከርካሪዎች ከመግባታቸው ከሰባ ሁለት ሰዓት በፊት ተመርምረው ከቫይረሱ ነጻ እስከሆኑ ድረስ መግባት ይችላሉ። ይህ በዚህ እንዳለ የዋይት ሀውስ የኮሮና ቫይረስ ግብረ ኃይል አስተባባሪዋ ዶክተር ዴብራ ብርክስ ለመጪው የተመራጩ ፕሬዚደንት ጆ ባይደን በሽግግሩ ድጋፍ ከሰጡ በኋላ ከመንግስት አገልግሎት በጥሮታ ለመገለል ማቀዳቸውን ይፋ አደረጉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ረቡት ታህሳስ 14 2013 ዓ.ም ዝግጅታችንን ነው። አብ አይደር ሪፈራል ሆስፒታል ናብ 4 እኔ እንዳየሁት ወደ አይደር ሬፈራል ሆስፒታል ቆስሎ የመጡት ቁጥራቸው አርባ ሲሆን 22 ደግሞ አስክሬናቸው መጥተዋል። ልጆች፣ ወጣቶችና አረጋውያን ይገኙባቸዋል። መቀሌ ስትደበደብ በዋለችበት ወቅት መብራት ስለነበረ የቻልነውን ያክል ልንረዳቸው ሞክረናል። ከዚያ በኋላ ግን መከላከያው ወደ ከተማይቱ ከገባ ከሦስት ቀናት በኋላ የኤሌክትሪክ መብራት ተቋርጦ ሁሉ ነገር ተዘግቷል። መድኃኒቱም አልቋል። በአይደር ሪፈራል ሆስፒታል የቀዶ ሕክምና ስፔሻሊስት ሆነው ሲያገለግሉ የቆዩ እና አሁን የትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ዶክተር ፋሲካ አምደስላሴ ናቸው። በሁለተኛው አጋማሽ በዘገባ ይዘናቸው እንመለሳለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመት ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94 ነጥብ ሶስት ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ ከመቶ በላይ ሰላማዊ ሰዎች በታጣቂዎች መገደላቸውን ነዋሪዎች እየተናገሩ ነው። የቤንሻንጉል ጉምዝ ክልላዊ መንግስትም ጥቃቱ በሲቪሎች ላይ መፈጸሙን አረጋግጧል። አስቴር ምስጋናው ዝርዝሩን ታስደምጠናለች። በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ በሰላማዊ ሰዎች ላይ ጥቃት የተከፈተው ባለፈው ሌሊት አስር ሰዓት ገደማ እንደሆነ ስሙ እንዲጠቀስ ያልፈለገና ከጥቃቱ ሩጦ እንዳመለጠ የሚናገረው የበኮጂ ቀበሌ ነዋሪ ተናግሯል።

መግቢያ ያተን በቃ በረንዳ እየሮጥ ነው እስከ እንድንደርስ ብለን ያው ሁሉ መንገድ ለሱ ብቻ ስለሆነ ሁሉ እነሱ። ቤተሰቦች የት ነው ያሉት ቤተሰቦች? እዛው በኩጂ አቦቶች፣ አቦቶች ሁሉ ብራዘሮች እዛ ናቸው። እኔ ጥላንቆ ነበርኩ። ከጥላንቆ ደግሞ እዛ ጊዜ ከዛ ሲሆን በሌላ መንገድ ሰው ያለበት ቦታ ነው። አሁን ቤተሰቦች ያሉበትን ሁኔታ ታውቃለህ? ለእነሱ ይደርስ ወገን እኮ ነው ያጣ። እነሱ እያለቁ እኛ ደርሳችን፣ እኛ ወጣት፣ እነሱ እያለቁ ነው። ፈጸሙት የክልሉ ልዩ ኃይል የደንብ ልብስ የለበሱ መሆናቸውንም እማኙ አመልክቷል። አዎ ጥቁር ናቸው እንጂ ልዩ ኃይል መሆናቸው ጥቁር ናቸው ግን የሚለብሱ ልዩ ኃይል ልብስ ነው። በቃ ዳይሬክት ማለት ማንን ነው እየገደሉ ያሉት? ቀይ በቃ ቀይ ዘይርሰ ቀይ የተባለ አማራን ስ በቃ ኦሮሞ ነው፣ ሽራታ ነው፣ አገው ነው፣ ሙስሊሞ ካሉ ተስፋፋ ነው። ቀይ የተባለ ያገኙትን ነው ማለት ነው። አሁን ታዲያ የጸጥታ ካለ ወደ አካባቢው አልገባም። ያው ምንም የጸጥታ ለም ህዝቡም የተባረረ ስለሆነ ማን ይገባ እናቻል? እነሱ እያለኩ ነው። ማን እንዲገባ ነው እንግዲህ ሁሉ መፍትሄው አውቄ ነው መቼም። እያለኩ ነው። ማን ይገባ እናቻል? ሌላው አስተያየት ሰጪ ሰኢድ አህመድ ይባላል። ወደ በቁጂ ቀበሌ ሰሊጥ ለመግዛት ከመተከል እንደሚመላለስ ይናገራል። ሌሊቱ የሆነውን እንደሚከተለው ይገልጻል። ልክ ስምንት ሰዓት አካባቢ ላይ የሆነ መኪና ድምፅ ሰማን፣ የመኪና ድምፅ ሰምቻለሁ። መኪናውም ከተማው አልገባም ንግድ እንደሆነ እያልን ዝም ብሎ ልክ አስራ አንድ ሰዓት ላይ መጡ፣ ያልተባለ ነገር ወረሩ እንዳለ። አስራ አንድ ሰዓት ማለት አስራ አንድ ሰዓት ተንጋቱ ላይ ማለት ንጋት አጠባበ ላይ ልክ እንትን እንዳለ መቶ ቲቅ ከየት መጣ ከየት መጣ? ናውሎ የሚተኮስ መሳሪያ አለ ለየት ለየት ያለ መሳሪያ ይተኮሳል። እኛም ግራ ገባን። ያው እንግዲህ የሞተው ሞተ፣ ያለነውም አሁን፣ የተወሰነ ቀበሌዎች ደረሱልን። ከደረሱ በኋላ ጥሩም ባየነፉ ሆ እያለት ሲመጡልን የተወሰነ እዚህ አሁንም አራት እና አልቻሉም ሁለት እዛው እያየ ናቸው። እንደ መጀመሪያው አስተያየት ሰጪ ሳይድም የክልሉ ኮማንድ ፖስት እጅ አለበት የሚል ጥርጣሬ እንዳለው ይናገራል። ከሰሞኑ የጉሙዝ ተወላጆች በኮማንድ ፖስቱ ይሰበሰቡ እንደነበርና የሌሎች ብሔሮች ነዋሪዎች በስብሰባው ላይ እንዲካፈሉ አለመፍቀዳቸውን አመልክቷል። ስራ ብሎ ያደራጃቸው ኮማንድ ፖስቱ ነው። እዚህ የተመላለሰ ስብሰባ ብቻቸውን ቀይ የማይደበለቅበት መመረከረ ስብሰባ ያለ ሁለት ከአንድ ሁለት ሶስት እያካሄደ ነበረ። እኛ አልገባንም። የሚገርምሽ ነገር እኛ የማራገጥ ባህሪ የያዘ ነው እያልን በጣም ተሸውደናል። እና ልክ ስምንት ሰዓት ላይ ደግሞ በዚህ ከኛ ሳይደርሱ የሆነች ከተማ አለች። እሷን አልፎ ሲሄዱ ያያቸው ሰው አለ የተጫነውን እንትን የሆነ ፖሊስ ልብስ የታጠቁና የፖሊስ መኪና ናት ያለፈችው። እኛ ሰፈር አልገባችም። ፖሊስ ጣቢያ ወጣ ያለ ነው እኛ ሰፈር ጋር። እዛ ደፍቷቸው የተመለሱ ንደዋል። ልክ እነሱ እንዳበሯቸው አገሬው ጉምዝ ተነስቶ እንዳለ በቃ በጣም ብዙ ታርዷል። ሁለተኛ ደግሞ እንዳልሆነ ሆኗል። ነርሻችን ሰባ ሰው አንዴ በሁለት ሰዓት ውስጥ ሰባ ሰው እና ሰማንያ ሰው መገደል ማለት ምን አይነት የታጠቀ ሀይል ታግዟቸዋል እንጂ አገሬው ጉምዝም ጭምር ነው ግን ታግዘዋል ሌሊት ስምንት ሰዓት ላይ መጡ። የተደፈው የፖሊስ መኪና ነው ያመጣቸው። ትጥቅም ጨምረውላቸዋል። ሁለተኛ ደግሞ የታጠቁትም እነዛ እዛው ተራግፎ ነው የተመለሱ። አሁን እኮ ለወደ ከተማ ደቸን አልፎ ነው እኛ ዘንድ የሚመጡ እና ከለሊቱ ስምንት ሰዓት ላይ ሲያልፉ አይተዋቸዋል። ነዛ ፖሊስ እንዳለ ተጠቅጥቆ ነው ተጭኖ ነው የወረደ። ፖሊሶቹ አሁን በጥቃቱ እጃች አለበት እያልከኝ እያልከይም? አለ መቶ በመቶ ፖሊሱ ቀርቶ ኮማንድ ፖስቱ ራሱ ሲያካሄድ የነበረው እሷ አለበት መቶ በመቶ ቸው አስመስሎ እያራገፈ አጎቱ ቤት እና ወንድሙ ቤት አባቱ ቤት እያራገፈ እያየ ነው በይፋ መሳሪያ ማሳሪያ ፍሬ ጨዋት መስሎ ይህ ምን ይመስል ይህ መንግስት አካል አለበት። የመንግስት አካል ፖሊሶችም አሉ ተራግፈዋል። ቢያዝ ታሰራራነሱ ሌሊት ሲሄዱ ያዩቸው ሰው ማነው? ስምንት ሰዓት ላይ እዛ ፖሊስ ጣቢያው ላይ ተራግፎ ሲመለሱ መኪና ባዶዋ ነው የተመለሱ። ወደ ወረዳው ስትመለስ ማ ነው እነዚ አብረው ተደምረው አገሬው ጋር ነው የተነሱ። አገሬዎች ማ እናውቃቸዋለን፣ በይፋ የያየ ናቸው ነው። ግን ፖሊስ ልብስ የለበሱ በመኪና ተጭነው ተደፍተዋል። ሌሊት ጥቃቱን የፈጸሙት በጋራ ነው እያልከኝ ነው? በጋራ ነው እነዚህኞቹ። አይዟቸው ተብለዋል። ትናንትና እንደዚህ የመጡ ስብሰባ ሲያካሄዱ ቀይ የማይመለከት ስብሰባ ነው። ይጠባል ተባረናል። ቀን ሁለት ማ ነው የመንግስት አካል የሆነ ቀይ ሰው ሲደበለቃቸው ውስጥ ይበት ገለል ትላለች እየተባለ እኛም እኮ አልለቀንም እንጂ እንደዚህ ማን ሆነም ነበረ። የሚገርኖች ነገር ጥቃቱ የተፈጸመው ስለታማ በሆኑ መሳሪያዎች ነው ወይስ በጦር መሳሪያ ጀምር ነው? ስለታማ ላይ አሁን እንግዲህ ሬሳውን ከነሳ ነው ላይ ስናይ ስለታማ ሴቶች ላይና ህፃናት ላይ ያሳረፈው እንደ እንጂ ጎርማታ ወጣትና እንትን ላይ ምንም በስለታማ ያው ትንሽ እንትን ስላላቸው በመሳሪያ ነው የጠረሱ ሴት የተባለች ግን በእንትን ነው ያው በካራ በምናም በስለታማ ነገር። አንተ አሁን አይተሀል በቦታው እና ምን ያህል ሰው የሞተ ሰው አንስተሀል? አንስቻለሁ እያልከኝ ነው። የሚገርምሽ ነገር እኔ ቅድም እንዳለውኝ እዛው ላይ ቦታው ላይ እያለሁኝ ሳለ ስልሳ ሰው ቆጥሬያለሁኝ። አሁን ግን አሁን ከኋላ ደግሞ የተከተሉ ልጆች ሰማንያ ሰው አደረስ ሆኑ እኮ የሚገርም ነገር እያሉ አሁን ነገሩ የሚገርምሽ ነገር እንጂ ራሱ ከሚገርምሽ ነገር እንዴት እንደወጣኝ ብነግርሽ መሬት ላይ በር ላይ ተኝቼ ሞተር ነበረኝ። በሩ ላይ እንደዚህ ቤት አላስገባሁትም። በሩ ላይ እንደቆመ ክብሪት እንደዚህ ጥሮ ሊያቃጠለው ሲል ሳይነኝ ያየሁትማ እንዴት የብዬ ልክ እሱን እንደመታወት ብሩ ላይ ሶስት ናቸው መጠው በሩ ላይ ወደቁ። ቢማን ያው በየቦታው ስለተፈታተነ ሶስቶች መጠው ልክ ወድቀዋል። ከበሩ ተመስፈር በፊት ሞተሩን አይተኸውት ሞተሩን ለማቃጠል ሲጠሩ አላስፈታም እንደመታወት ደንግጠው እንደገና ኖሮ አንድ ሰዓት ራሱ እና ተረፈ ደጋ ኖሮ ዞን ታርዘን ነበር። አሁን አካባቢው በምን ሁኔታ ያለን አካባቢው አካባቢውን አሁን አሁን ላይ ያለውን ያው በስልክ ጠይቄ ነገር ስለሆነ እንጂ ወጥቻለውኝ ግን መከላከያ ብቻ ነው አሉ። አሁን እዛ ያለ ሁለቱ አስተያየት ሰጪዎች የተገደለውን ሰላማዊ ሰው ቁጥር በአማካኝ መቶ ያደረሱት ሲሆን የቤኒሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ መለስ በየነም የሟቾች ቁጥር ከፍተኛ መሆኑን ተናግረዋል። ወደ ዛሬ ንጋት አስራ ሁለት ሰዓት ተኩል አካባቢ ነው ንጹሃን ዜጎች ላይ ፀረ ሰላም ኃይሎቹ ገብተው እርምጃ እየወሰዱት የሚል ነገር ነው። የጉዳት መጠኑ አንቺም እንዳልሽው ከፍተኛ እንደሆነ እዛ አካባቢ ላይ መረጃዎች ይደርሱናል። በቁጥር ምን ያህል ነው የሚለው ነገር ግን ያጣራን ነው በቀጣይ አጣርተን መረጃው እንሰጣለን። የተፈጠመው ድርጊት ግን ዘግናኝ እና መሆን የሌለበት በየትኛውም ድርጊት ላይ መሆን መፈጠም ያልነበረበት ተግባር መሆኑን በእጅጉ በጣም የሚያሳዝን ነገር ነው። እንግዲህ መተከል ዞን ላይ የሚፈጠሩ ችግሮችን በየጊዜው ለመፍታት ሰፊ ጥረት እየተደረገ ነው። የትናንትናው ደግሞ በሚያሳፍር ሁኔታ ቀበሌው ላይ ገብተው ምንም አያውቁት ንጹሃን ዜጎች ላይ የተፈጸመው ድርጊት በእጅጉ የሚወገዝ እና ቀጣይም ቢሆን ችግሩ እንደተፈጠረ ኢሚዲት ላይ የጸጥታ አካላትን መከላከያን ጨምሮ ፌዴራል ፖሊስም የክልሉ ጸጥታ አካላትም እዛ ደርሰው በርካቶች ላይም እርምጃ እየወሰዱ ነው ያሉ አሁንም ቢሆን እነዚህን ናቶችን ላይ እርምጃ አጠናክረው እየቀጥሉ ያሉበት ሁኔታ አለ። ተጨማሪ ኃይልም በቦታው ተንቀሳቅሰው እርምጃዎችን እየወሰደ ነው ያለውና በቀጣይም ያው ክልሉ መንግስት አሁን የጀመረውን የህግ ማስከበር ተግባር አጠናክረው ሚቀጥለው የሚቀጥለው በጣም ዘግናኝ እንደሆነ እኛም አዝነናል። ያነጋገርኳቸው የአይን እማኞች እንደተናገሩት ጥቃቱን የፈጸሙት የልዩ ኃይል መለያ የለበሱ ታጣቂዎች ናቸው ይላሉ። ሌላ አስተያየት ሰጪ ደግሞ የጉሙዝ ፖሊሶችም ጭምር አሉበት። ከሌሊቱ ስምንት ሰዓት ጀምሮ ሲመላለስ የነበረው ፖሊስ የጫነ የፖሊስ መኪና ነው። የክልሉ አመራሮች እጅ አለበት ይላሉ። ባለኝ መረጃ እዛ አካባቢ ላይ የተመደበ ጸረ ሽምቅም የለም። የክልሉ ጸረ ሽምቅ እዛ አካባቢ ላይ የለም። ምናልባት እነዚህ አሁን ሽፍቶቹ እራሱ በተለያየ መንገድ ይሄን የሚሊተሪን ለብሶ እነሱን መስሎ ጥቃት ለመፈጸም በተለያዩ ቀበሌዎች ላይም በተለያዩ ወረዳዎች ላይም ያየነው ስለሆነ ይሄን ሸውዶ እዛ አካባቢ ጠጣ ይል መስሎ ሊገቡ ይችላሉ። ከዚህ በፊትም በተለያየ መንገድ እጅ በስንጅም ይዘን ያረጋግጠንበት ሁኔታ ስላለ በተለያዩ ውጊያዎች ላይ በተለያዩ እንትኖች ላይ ያው ቲፒኤልኤፍ እኮ ይሄን ልብስ አሳትሞ ሲሰጣቸው እንደነበረ ይታወ ታውቃል። ቀደም ሲል ይህን ለብሰው ሸውዶ እየገቡ እንደሆነ ማህበረሰቡ ጥንቃቄ እንዲያደረግም በዚህ አጋጣሚ መልዕክት ማስተላለፍ ፈልጋለሁ። ነገር ግን ቅድም እንዳልሽው በአመራሩ ቅንብር፣ አመራሩ ይህን ችግር እየፈጠረ ከሆነ ለህዝብ የሚሰወር ነገር የለም። የህዝብ መድረኮችን ስናስሄድ በተጨባጭ እነዚህ እነዚህ አካላት እጃቸው አለ የሚለው ነገር ክልሉ መንግስት አረጋግተው ህግን ከማስከበር ወደ ኋላ የሚሉበት ምክንያት ይኖራል ብያለሁ። የሌሊቱን ጥቃት የፈጸሙት ጠቅላይ ሚኒስትር አብይ አህመድ ትናንትናውኑ መተከል ዞን ውስጥ ተገኝተው ከነዋሪዎቹ ጋር ውይይት ካደረጉ በኋላ ሲሆን በውይይቱ ላይ የነበሩት የቤኒሻንጉል ጉምዝ ክልል ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ ሕግ በማስከበሩ ስራ ውስጥ ከፌዴራል እስከ ክልል ድረስ ያለው አመራር መሳተፍ እንዳለበት አሳስበው ነበር። በትልቅ ኃላፊነት መመራት እንዳለበት የሚል ስራ ነው እየተቀመጠ እንደዛ መደረግ አለበት። እንደዚ ሲባል ከላይ ጀምሮ ከፌደራል ጀምሮ እስከ ክልል ከክልልም አልፎ እስከ ቀበሌ ድረስ ይህ ስራን ሁሉም በኃላፊነት መመራት እንዳለበት እንደ አንድ ዳይሬክሽን ነው ማሁን ያለበት። በትላንት ነው የሌሊቱ ጥቃት የደረሰው የሞት አደጋ ትክክለኛ ቁጥር ተጠርቶ እንደሚገለጽ የክልሉ መንግስት ቃል አቀባይ አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ትግራይ ክልል ውስጥ በተካሄደው ወታደራዊ ዘመቻና ቤንሻንጉል ጉሙዝ ውስጥ ባለው የጸጥታ ችግር ምክንያት ለተፈናቀሉ 250 ሺህ ዜጎች እስካሁን በቂ ድጋፍ አለመድረሱን የአማራ ብሔራዊ ክልላዊ መንግስት አስታውቋል። በሌላ በኩል በጦርነቱና በሌሎችም ጥቃቶች ለተፈናቀሉና አማራ ክልል ውስጥ ለሚገኙ ተጎጂዎች የአዲስ አበባ አስተዳደር የዕለት ደራሽ ድጋፍ ሰጥቷል። ይህንንም ዘገባ ያጠናቀረችው አስቴር ምስጋና ነች። ከቤኒሻንጉል ጉምዝ ክልል መተከል ዞን ዳንጉሮ ወረዳ ተፈናቅለው በአዊ ብሔረሰብ አስተዳደር ዞን ውስጥ የሚገኙት ወይዘሮ የቴንሽ ገብረ ሕይወት ከልጆቻቸው ጋር መጠለያ ጣቢያ ውስጥ እንደሚገኙና በከፍተኛ ችግር ውስጥ እንዳሉ ይናገራሉ።

ለህዝብ እፎይታ የሚያደርግ ነገር ሰልፏል እንጂ ለመንግስት እፎይታችን አቅርብልን እና የምትዘግብ ይዘጋሉ። በአዊ ብሔረሰብ አስተዳደር ዞን አርባ ሺህ የሚጠጉ ተፈናቃዮች ይገኛሉ። ከእነዚህ ውስጥ አራት ሺህ የሚጠጉት መጠለያ ጣቢያ ውስጥ እንደሚገኙና በቂ ድጋፍ እየተደረገ እንዳልሆነ የጓንጓ ወረዳ አደጋ መከላከልና ምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ጽህፈት ቤት ኃላፊ አቶ ደርበው በላይ ይናገራሉ። አርባ ሺህ ይደርሳሉ። ዛሬ በዛሬ እርዳታ ተወሰነ ነው እንጂ ወደ አርባ ሺህ የተጠጋ ነው እና የት ነው ያሉት? እነዚያ በመጠለያ ጣቢያ ውስጥ ናቸው። በስደተኞች ጣቢያ ውስጥ ከአራት ሺ ያላነሰ ሰው አለ። በአሁኑ ሰዓት የተሟላ ድጋፍ የሚቀረብ አይደለም። በዛ በኩል በየዘመድ አዝማድ ነው አብዛኛውን ያለ ተፈናቃዩ ዚህ መጠለያ ላይ ያሉት ያው ዘመድ አዝማድ የሌላቸው እና የሚጠጉበት ተከራይተው መኖር ማይችሉትን ነው ካምፕ ውስጥ ያስገባ ናቸው። ወደ ሰባት መቶ ሀምሳ ኩንታል ያህል አሰራጭናል። በየወረዳው በቀበሌዎች በሚቀርባቸው በሚቀርባቸው የቀበሌ ማዕከላት ስርጭቱን እያካሄድ ነው ያለ አሁንም ገና አልጨረስ ነው እያሰራጨ ነው የክልሉ አደጋ መከላከል የምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን በጦርነት ምክንያት የተፈናቀሉትን ጨምሮ በክልሉ ከ250 ሺህ በላይ ተፈናቃዮች በቂ ምግብ እያገኙ አይደለም ብለዋል። ምክንያቱንም አብራርተዋል። በህግ ማስከበሩ በአጎራባች በወልቃይት እና ወልቃይት ዙሪያ ባሉ አካባቢዎች የተፈናቀሉ ወገኖች ናቸው። እነዚህ ወገኖች የዕለት ድጋፍ የሚፈልጉ ናቸውና ፈጣንና ተደራሽ የሆነ ድጋፍ ያስፈልጋቸዋል። ይህን መሰረት ያደረገ ስራ ሊሰራ ይገባል ነው የምንለው። በአሁኑ ሰዓት በክልላችን ከ 250 ሺህ በላይ ተፈናቃዮች ይገኛሉ ማለት ነው። ለማህበረሰቡ ለማድረስ በሚደረግበት ጥረት ውስጥ የተለያዩ ችግሮች አሉ። አንደኛ ከፌዴራል አደጋ ስጋት የሚላኩ እህሎች የመዘግየት ሁኔታ ይታያል። ይሄ መሰረታዊ ችግር እንደሆነ አይተናል። ና የፌዴራል አደጋ ስጋት ስራ አመራርም እህሉን ፈጣንና ተደራሽ በሆነ አግባብ መላክ መቻል አለበት። እስካሁን እያደረገልን ያለ አበረታች ነገር ነው። ነገር ግን አሁን የመዘግየት ነገር ታይቷል። ና ይህን ለመቅረፍ የሁላችንም ርብርብ ያስፈልጋል። የፌዴራል አደጋ ስጋት ስራ አመራር ኮሚሽን በቀረበው ቅሬታ ላይ መልስ እንዲሰጥ ለዛሬ ያደረግነው ጥረት አልተሳካም። በተያያዘ ዜና የአዲስ አበባ ከተማ አስተዳደር ለተፈናቀሉ የአማራ ክልል ዜጎች ሶስት ሺ ኩንታል የምግብ እህል ድጋፍ አድርጓል። ድጋፉን የተረከቡት የአማራ ክልል ምክትል ርዕሰ መስተዳደር ዶክተር ፋንታ ማንደፍሮ አስተዳደሩ በቀሪ ድጋፎችም ከጎናቸው እንዲቆም ጥሪ አቅርበዋል። ለኢትዮጵያዊነት ታላቅ ተምሳሌ ስለሆነው የአዲስ አበባ ሕዝብና ለአዲስ አበባ ከተማ አስተዳደር በክልሉ ሕዝብና መንግስት ስም ከፍ ያለ ምስጋና እናቀርባለን። ድጋፍ በወቅቱ ሲደርስ ነው ትርጉም የሚኖረው። የዘገየ ድጋፍ አንዳንዴ ለዜጎቻችን ዘግይተን ስንደርስ ከድጋፍ በማይቆጠርበት ሰዓት ይሆናልና ና ይሄኛው ግን እጅግ በሚፈልጉበት ሰዓት እጅግ መደገፍ ባለባቸው ሰዓት ነው የደረሰና የክልሉ መንግስት ወደፊትም ለሌሎችም አካላት ለሌሎችም ክልሎች በጦርነቱ ምክንያት ከቤታቸው ተፈናቅለው ተሰደው ላሉ እጅግ አስከፊ በሆነ ሁኔታ ቤተሰቦቻችን ላጡ የማይካድራ ሰማዕታት እንዲደርሱ አሁንም ቢሆን ድጋፉ ጀመረ እንጂ አላለቀምና ቀጣይ እንድታደርጉ በክልሉ መንግስትና ሕዝብ ስም ጥሪያችን እናስተላልፋለን። የአዲስ አበባ ከተማ አስተዳደር የአደጋ ስጋት ስራ አመራር ኮሚሽነር ሰለሞን ፍስሐ እንደገለጹት በሰሜኑ የሀገሪቱ ክፍል ጉዳት ለደረሰባቸው እና ለተፈናቀሉ ዜጎች መልሶ ለማቋቋም ድጋፎች ተደርገዋል ብለዋል። በአጠቃላይ ወደ ሶስት ሺ ኩንታል እህል ነው ዘን የመጣ ነው። በተለይ የከተማችን አስተዳደር ምክትል ከንቲባ ክብርት ወይዘሮ አዳነች አቤቤ ለጉዳዩ በጣም ከፍተኛ ትኩረት በመስጠት ከተማችን ካሉ ባለ ሀብቶች እና የማህበረሰብ ክፍሎች እንደዚሁም ከከተማ አስተዳደሩ በጀት በተቀነሰ ወጪ የተገዛ ሀብት ነው። ይሄ ዛሬ የመጀመሪያው ነው እንጂ በአንድ ጊዜ የሚጠናቀቅ ድጋፍ አይደለም። እሳቸው ለተለያዩ ለአማራ ክልል ብቻ ሳይሆን ለተለያዩ ሀገራችን ክልል በተመሳሳይ ጉዳት ለደረሰባቸው ድጋፍ ለሚያደርጋቸው አካላት ክልሎችም ጭምር ነው ድጋፉ የተሰባሰበው። ዛሬ እኛ ይዘን የመጣ ነው የሶስት ሺህ ኩንታል ሊሆን እንጂ ለአፋርም ለሌሎችም አካባቢዎች ላይ የራሳችን አስተዋጽኦ ለማድረግ የተሰራ ስራ መሆኑን በዚህ አጋጣሚ መግለጽ ነው። የአማራ ልዩ ኃይልና ሚሊሻ፣ እኛም ከጎንህንን ያደረከውን ድጋፍ የነበረውን ጦርነት ያደረከውን ነገር በሙሉ ከልባችን የሚወጣ አይደለም እንደግፋለን ሕግ ለማስከበር ላይ የተከፈለው መስዋዕትነት ጭምር እንደ መስዋዕትነት የምንቀበለው ነው ብሎ ለማለት ነው። ነገር ለማስቀመጥ ስለተፈለገ የተደረገ ድጋፍ ነው ማለት ነው። ከሁለት ዓመት ወዲህ በተለያዩ ክልሎች የሚኖሩ የአማራ ብሔር ተወላጆች ማንነትን መሰረት ባደረገ ጥቃት ከቤት ንብረታቸው እየተፈናቀሉ ወደ አማራ ክልል እንደሚገቡ ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ባለፉት ሰላሳ ዓመታት በኢትዮጵያ የሴቶችን የፖለቲካ ተሳትፎ በማስፋት በኩል የተሻለ ስራ ቢከናወንም መብቶቻቸውን በተሟላ መልኩ የሚያረጋግጡ ስራዎች ግን ገና ብዙ የሚቀራቸው መሆናቸው ተነገረ። ሴቶች ተሰሚነትና ወሳኝነት እንዲኖራቸው የተለያዩ የህብረተሰብ ክፍሎችና የተደራጁ አካላት ኃላፊነት እንዳለባቸው አንድ የኢትዮጵያ ሰብአዊ መብቶች ከፍተኛ አማካሪ አሳሰቡ። መለስካቸው አመሃ ዝርዝራለው። የኢትዮጵያ ሰብዓዊ መብቶች ኮሚሽን ሴቶች በምርጫ ላይ የተሻለ ተሳትፎ እንዲኖራቸው የሚረዳ አውደ ጥናት ዛሬ ጀምሯል። በዚህ ለመጪዎቹ ሶስት ቀናት በሚቀጥለው አውደ ጥናት መክፈቻ ላይ በኮሚሽኑ የሴቶችና ህጻናት መብቶች ጉዳይ ከፍተኛ አማካሪ ዜና የታደሰ የኢትዮጵያ ሰብዓዊ መብቶች ኮሚሽን በሴቶች የፖለቲካ መብቶች ላይ ልዩ ትኩረት በማድረግ ፕሮጀክት ነድፎ ይህን አውደ ጥናት እንዳዘጋጀ ተናግረዋል። ይህ አውደ ጥናትም ሴቶች በመጪው ምርጫ በመራጭነትም ሆነ በተመራጭነት እንዲሁም በምርጫ ሂደቶች የተሻለ ተሳትፎን ሊኖራቸው የሚያግዝ አንድ መርሃ ግብር እንደሆነ ጠቁመዋል። ዜና የታደሰ በመቀጠልም ኢትዮጵያ የሴቶችን መብቶች ተግባራዊ በማድረግ ረገድ ባለፉት ዓመታት ተከናውነዋል ያሏቸውን ተግባራትና ውጤቱን በተመለከተ ይህን ብለው ነበረም። በሀገራችን ባለፉት ሶስት አስርት ዓመታት የሴቶችን የፖለቲካ ተሳትፎ ለማሳደግ የሚረዱ የህግና የፖሊሲ ማዕቀፎች እንዲኖሩ ተደርገዋል። ከሴቶች ፖሊሲ አንስቶ በቅርቡ የምርጫ ቦርድ ምርጫው ለስራ ፆታ ምላሽ ሰጪ እንዲሆን ለማድረግ እንደሚሰራ ካስታወቀበት የስትራቴጂክ እቅድ ድረስ በርካታ ሰነዶችን ማንሳት እንችላለን። በዓለም አቀፍ ደረጃም በሴቶች ላይ የሚፈጸሙ አድሎዎችን ለማስወገድ የተደረገው ዓለም አቀፍ ስምምነትን፣ የቤጂንግ ፕላትፎርም ፎር አክሽንን፣ እንደዚሁም ደግሞ የ2063 አጀንዳን ማንሳት እንችላለን። ከፖሊሲና ከብሔራዊ እቅዶች ባሻገርም የማይካድ የሴቶች ተሳትፎ እንደነበረ ግልጽ ነው። በቅርቡም በሚኒስትሮች ምክር ቤት የሴቶች ቁጥር በከፍተኛ ሁኔታ ማደጉ ትልቅ ስኬት መሆኑ በሁሉም የታመነ ነው። ሆኖም ግን በዝቅተኛ ውሳኔ ሰጭነት ቦታዎች ላይ ሴቶች ያላቸው ተሳትፎ ባሉበትም ቦታ ደግሞ ትርጉም ያለው ውጤታማ ስራ የመስራታቸው ጉዳይ አሁንም ዝቅተኛ መሆኑ፣ እንደዚሁም ደግሞ የሴቶቹ ጥያቄዎች በተሟላ መልክ ማራመድ መቻላቸው ጥያቄ ውስጥ የሚገኙ ጉዳዮች ናቸው። እንደ ዜና የታደሰ ከሆነ በኢትዮጵያ የምርጫ ሂደት የሴቶች ተሳትፎ በየጊዜው እያደገ መጥቷል። ይሁንና ይህ ተሳትፎ በየዕለቱ ሴቷን ከሚያጋጥማት የተለዩና ጾታዊ የሆኑ ማኅበራዊ አድሎዎችና ጥቃቶችን የሚያስወግድ ትርጉም ያለው ተሳትፎ አይደለም። በማወቅም ሆነ ባለማወቅ በሴቶች ላይ የሚደርሰው መገፋትና ብደል ከዚህ የጠለቀ ትርጉም ያለው ነው ይላሉ ዜናዬ። ስለ ሀገራችን ምርጫ ስናነሳም በምርጫ ሂደት ውስጥ የሴቶች ተሳትፎ ከጊዜ ወደ ጊዜ እየጨመረ መምጣቱን ብናይም እድገቱ ግን ዘገምተኛ መሆኑን ለማየት እንችላለን። ለዚህ የተለያዩ ምክንያቶችን መጥቀስ የሚቻል ሲሆን ፍረጃ ወይም ስቴሪዮታይፕ በምንለው በእኩልነት አለመታየት፣ በማህበረሰብ የሚሰጣቸው ቦታ ዝቅተኛ መሆን፣ የኢኮኖሚ አቅማቸው ዝቅተኛ መሆን ወዘተ ሴቶችን በፖለቲካና በምርጫ እንዳይሳተፉ ከሚያግዷቸው ችግሮች ውስጥ የተወሰኑት መሆናቸውን ማስታወስ ይገባናል። ከዚህም በተጨማሪ በምርጫ ሂደት የሚፈጸም ፆታዊ ጥቃት ሴቶችን ወደ ኋላ ከሚጎትቱ ነገሮች አንዱ ነው። ፆታዊ ጥቃት በተለያየ መንገድ ማህበራዊ ሚዲያን ጨምሮ የሚፈጸም ችግር እንደሆነ እናያለን። ስለሆነም እነዚህን ችግሮች መነሻ ያደረጉ ስትራቴጂዎችን ነድፎ መንቀሳቀስ እጅግ ወሳኝነት አለው። ሴቶች ከቁጥር ባለፈ ትርጉም ባለው ሁኔታ ተሰሚነት እንዲኖራቸው፣ ወሳኝነት እንዲኖራቸው በበቂ ሁኔታ ተወክለዋል ማለት እንዲቻል በርካታ ስራዎች ይጠበቁብናል። ከሁላችንም ዛሬ በተጀመረውና ለመጮቹ ሶስት ቀናት በሚቀጥለው በዚህ አውደ ጥናት የኢትዮጵያ ሰብዓዊ መብቶች ኮሚሽን ሊያደርግ የሚፈልገው ምን እንደሆነም የኮሚሽኑ ከፍተኛ ማካሪ ይህን ብለዋል። እንግዲህ አንዱ ዘዴ የፖለቲካ ምርጫዎችን ትርጉም ባለው ደረጃ እንዲሳተፉና እንዲወከሉ ማድረግ ነው። በተጠቀሱት ችግሮች ዙሪያ ግንዛቤ መፍጠር፣ ችግሩን በሚገባ ለመረዳትና ለባለድርሻ አካላት ውጤታማ ስራ እንዲሰሩ ማድረግ መንገድ ለመክፈት ያስችለናል። የግንዛቤ መስፋፋት ሴቶችም መሰናክል የሚሆኑባቸውን ሂደቶች ለመለየትና የየራሳቸውን መፍትሄ ለመፈለግ የሚያግዛቸው ነው። ህግና ፖሊሲ የማውጣትና የአፈጻጸም ኃላፊነት ያለባቸው አላትም አንድም ከግንዛቤ ማጣት አንድም ከአመለካከት ችግር የተነሳ ለሴቶች ተሳትፎ ምቹ ሁኔታዎችን ከመፍጠር አኳያ ያሉባቸውን ችግሮች ለመቅረፍ ያስችሏቸዋል ብለን እናምናለን። ከሲቪል ማህበራት ጀምሮ የተለያዩ የተደራጁ አካላት በምርጫ ዙሪያ የሴቶችን ተሳትፎ ለማስፋት ብቻ ሳይሆን የበለጠ ትርጉም እንዲኖረው ለማድረግ ምን አይነት የግንዛቤ መስራት ሊኖራቸው እንደሚገባም ዜና የታደሰ አመላክተዋል። ስለሆነም በእነዚህ ስትራቴጂዎች ላይ ኮሚሽናችን አትኩሮ መስራቱ በሴቶች ምርጫ ተሳትፎ ላይ ለውጥ ለማምጣት ይረዳል የሚል ከፍተኛ እምነት አለው። የግንዛቤ ማስፋፋትና የግፊት ተግባራት ውጤታማ መሆን እንዲችሉ የግንዛቤ ጥረት ያሉባቸውን የህግ፣ የፖሊሲ፣ የአሰራር ክፍሎችን ሴቶች በፖለቲካና በምርጫ ሂደት ያነሰ ተሳትፎ እንዲኖራቸው ያደረጉ ምክንያቶችን፣ የሴቶች ያነሰ ተሳትፎ ጎጂነቱ ምን ላይ እንደሆነ፣ ምን እንደቀረብን የመሳሰሉትን ነገሮች ለይቶ ማወቅ እጅግ አስፈላጊ ነው። በተለይም በሴቶች መዋቅሮች፣ በሴቶች ማህበራት፣ በሲቪል ማህበራት በፖለቲካ ፓርቲዎች ወዘተ የሚሰሩ የግፊትና የግንዛቤ ስራዎች እንዲህ አይነቶቹን ነገሮች ለየት ያወቁና አክቹዋሊ ባሉ ችግሮች ላይ የተመሰረቱ ሲሆኑ ውጤታማ ለመሆን ይችላሉ። ይህን አውደ ጥናት የኢትዮጵያ ሰብአዊ መብቶች ኮሚሽን ያዘጋጀው ከተባበሩት መንግስታት ድርጅት የሴቶች ጉዳይ ወይንም ዩኤን ዊሜን ጋር በመተባበር ብሪጅ በተባለ ዓለም አቀፍ ድርጅት አማካኝነት ነው። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ Haber var መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኦሮሞ ነጻነት ግንባር የድርጅቱን ልሳን ጋዜጠኞችና የኦነግ አመራሮች በመንግስት ታፍነው ተወስደዋል ሲል አመለከተ። ታህሳስ 1 2013 ዓ ም ማለዳ ላይ በተለያዩ የኃላፊነት እርከን ላይ የሚገኙ ስምንት አመራሮችና ሁለት ጋዜጠኞች በመንግስት የጸጥታ ኃይሎች ተወስደው መታሰራቸውንም ፓርቲው አስታውቋል። ኦነግ ብልጽግና ፓርቲ ላይ ያቀረበው አቤቱታ ላይ ብልጽግና ፓርቲ ያስተባበለ ሲሆን የስም ማጥፋት ድርጊት ነው ሲልም ወቅሷል። ፀሐይ ዳምጠው ተጨማሪ አላት። የማዕከላዊ ኮሚቴ አባላት ሁለት ጋዜጠኞች እና በየደረጃ ያሉ አመራሮች ባለፈው እሁድ ከመኖሪያ ቤታቸው በመንግስት ጸጥታ ኃይሎች መወሰዳቸውን የኦሮሞ ነፃነት ግንባር ኦነግ አስታውቋል። የኦነግ የሕዝብ ግንኙነት ኃላፊ የሆኑት አቶ በቴ ኡርጌሳ ለአሜሪካ ድምፅ እንደገለጹት እስካሁን በርካታ ቁጥር ያላቸው የፓርቲው አባላትና አመራሮች እስር ላይ ይገኛሉ። የባለፈው እስራትም የዚሁ አካል ነው ስሉ አብራርቷል። ፍርድ ቤትን ማዘዣ አልነበራቸውም። በእኛ እምነት እስራቱ ፖለቲካዊ ነው። በፓርቲያችን ላይ የሚደረግ ዘርፈ ብዙ ዘመቻ አለ፣ የዛው አካል ነው ብለን እናምናለን። በሌላ መልኩ በመላ ኦሮሚያ ከአስር ሺህ በላይ አባሎቻችን በአሁኑ ሰዓት እስር ቤት አሉ። ከመቶ በላይ የሚሆኑ ጽህፈት ቤቶቻችን በመንግስት ቀጥታ ትእዛዝና ተሳታፊነት በመንግስት ቀጥታ ኃይሎች ታሽጓል፣ ታስሯል፣ ተዘርፏል። በሌላ መልኩ ደግሞ መካከለኛ አመራር የምንላቸው በተለያየ ኃላፊነት ደረጃ ከወረዳ እስከ ዞን የሚሰሩ ወደ መቶ አርባ አምስት የሚሆኑ አባላት ለምርጫ ቦርድ ያሳወቅነው ብቻ ታስረዋል። ለምርጫም ዝግጁ ላይ የነበሩት የድርጅት ተለያየ እርቀን ኃላፊነት ያላቸው ወደ አንድ ሺህ የሚሆኑ አባላት እንደዚህ ምክር ላይ ናቸው ያሉት፣ እና የዚህ ስርአት አንዱ አካል አድርገን ነው የምንቆጥረው። ትላንትና ኦነግ የፓርቲው አመራሮችና አባላት በብልጽግና ፓርቲ ትእዛዝ ነው የታሰሩ በማለት በቀረበው አቤቱታ ላይ በብልጽግና ፓርቲ የሲቪክ ማህበራትና የፖለቲካ ፓርቲ ጉዳይ ኃላፊ ዶክተር አለሙስሜ ምላሽ ሰጥቷል። እኛ ፓርቲ አንድ የፖለቲካ ፓርቲ ነው ሰው የማሰር የመልቀቅ ስልጣን የለው። ስለዚህ ከዚህ አንጻር በእኛ ላይ የሚቀርበው ብልግና ፓርቲ ሰዋስረ ሰዋስረብን እንዲያደርገ ክስ ያው ስም የማጥፋት ክስ ነው። ፓርቲያችን እንደዚህ ውስጥ አይገባም፣ ስልጣንም የለው ማድረግም አይችልም፣ ሰው ማሰርም አይችልም። ብልግና ፓርቲን በተመለከተ የፖለቲካ ፓርቲዎችና ሲቪክ ተቋማት ጉዳይ እኔን ነው የሚመለከተው። የእኔ ኃላፊነት ፓርቲዎች ጋር በጋራ የምንሰራውን ስራ እንደ ብሔራዊ መግባባት እንደ በጋራ ሀገር የመገንባት በእነዚህ ጉዳይ ላይ አብረን መዋየት መስራት እንጂ አንዳችን በአንዳችን ላይ እንደ ፓርቲ አንዳችን በአንዳችን ላይ አለቃ አይደለንም። አንዳችን አንዳችንን ማሰር አንችልም። መራርና አባላት ህግ ጥሰው ወይ ደግሞ በህግ የሚያስጠይቃቸው ተግባራትን ፈጽመው ለህግ በቀረበው ቁጥር የእኛን ፓርቲ ስም መንካት በጣም አግባብነት የሌለውና ይሄ ዝም ብሎ የስም ማጥፋት ነው ብዬ ነው የምወስደው። አቶ በቴ አክሎ ምርጫ ቦርዱ ስለ ፓርቲው ውሳኔ ባስተላለፈው ማግስት የድርጅቱን አመራሮች ማሰር የመንግስት ጣልቃ ገብነትን ያመላክታል ብለዋል። ምናልባትም በምርጫ ቦርድም የተወሰነ ውሳኔ ስልጣን ውሳኔ ደስተኛ ያልሆኑት አካላት አብዛኛው የሆነ አመራር የማዕከላዊ ኮሚቴ ሥራ አስፈጻሚ አባላት ምክር ቤት አሉ። አሁንም ደግሞ የቀሩትን በመጨመርና ድርጅቱ ወደፊት በተቀመጠው አቅጣጫ መሰረት በጠቅላላ ጉባኤ አድርጎ ራሱን አድሶ የሚሄድበትን መንገድ ያልፈለጉ ከወዲሁ ድርጅቱን ማዳፈም ና ድርጅቱ አፍሪካ ቀን ማስወገድ አለብን ብል አቋም የያዙ የብልጽግና አመራሮች እየወሰዱ ያሉት ቀጣይ እርምጃ አድርገን ነው ምናስበው። ኦነግ የድርጅቱ ስራ አስፈጻሚ ኮሚቴና ማዕከላዊ ኮሚቴ አባላት ለወራት እስር ላይ ይገኛሉ። ይህም የሆነው የብልጽግና ጣልቃ ገብነት ነው ያለው ላይ ዶክተር አለሙስሜ ከብልጽግና ፓርቲ ተከታዩም ብለዋል። በእኛ እምነት እዚህ ሀገር ፍርድ ቤት ነጻ ነው። የፍትህ አካላት ነጻነታቸውን ጠብቀው የፍትህ ስርአቱን የሚሰሩት በምንም አይነት መልኩ፣ እኛ ደግሞ እንደ ፓርቲ የህግ ልዕልናን ለማስከበር የምንታገል ነው። የህግ የበላይነት፣ የህግ አስከባሪ ተቋማት በነፃነት ህግና ስርአትን ብቻ ማዕከል አድርገው ስራቸውን እንድንሰሩ እንዲሰሩ የምንፈልግ ፓርቲ ነን። ከዚህ አንጻር የሚመጣው ክስ በተጨባጭ ኤከሌ ፍርድ ቤት ለቆት ኤከሌ እጁን አስረዘመ የሚል ተጨባጭ ነገር ማቅረብ አይችሉም። የህግ ስርዓቱ የራሱ የህግ እንትን አለው። እኔ ይህን ጉዳይ በተደጋጋሚ አጠቃላይ በሀገሪቷ ውስጥ የሚንቀሳቀሱ ፓርቲዎች በምናደርገው ምክክር አንዳንድ ፓርቲዎች ይህን ክስ ያቀርባሉ። በተደጋጋሚ ክስ በተደጋጋሚ ሲቀርብ፣ በተለይ በኦሮሚያ ክልልና በደቡብ ብሄር ብሄረሰቦች ክልል እነዚህ እንደዚህ አይነት ክሶች ሲቀርቡ መንግስት አቅጣጫ አስቀምጦ ነበር። በዛው በጋራ ምክክር መድረካችን ላይ የደቡቡንም በጋራ እንድናይ የኦሮሚያ አሁን በጋራ እንድናይ የኦሮሚያው ሲታይ እኔ አጋጣሚ ከኦሮሚያ አመራሮች እና ኦሮሚያ ውስጥ ከሚንቀሳቀሱ በተለይ የኦሮሞ ፓርቲዎች ጋር ከፍተኛ አመራሮች የኦሮሚያ ክልላዊ መንግስት ፕሬዚዳንት ክቡር አቶ ሽመልስ አብዲሳን ጨምሮ የክልሉ አቃቢ ሕግ ባለበት ይህን ጉዳይ አይተን ነበር። በዛ መድረክ ላይ አንድም አንድም ጉዳይ ኤከሌ የሚባል ሕግ ለቆት ሕግ ከተጠያቂነት ነጻ ወጥቶ ያለ አግባብ እንዲሆነ የሚል አንድም ነገር በተጨባጭ መቅረብ አልቻለም። ዝም ብሎ ጅምራ ክስ ነው። በራሳቸው ችግር የእኛም ፓርቲ መክሰስ አስፈላጊ አይደለም። የኦሮሞ ነጻነት ግንባር ኦነግ ብልጽግና ፓርቲ ተፎካካሪ እንዳልሆን ድርጅቴን ለማዳከም እየሰራ ነው ስል ገልጿል። ብልጽግና ፓርቲ በበኩሉ እየተካሄደ ያለው የስም ማጥፋት ውንጀላ ነው ሲል ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ፀሐይ ለዘገባዋ እናመሰግናለን ወደ ተከታዩ ዘገባ ስናልፍ በአማራ ክልል በባህርዳር ከተማ የሰማዕታት ሀውልት ተብሎ በሚጠራው ግቢ ውስጥ የክልሉን ህዝብ የማይወክል ና ማንነቱን የማይገልጽ ነው ተብሎ የታመነበት ሀውልት በአማራ ክልል ከፍተኛ አመራር እንዲወገድ በመወሰኑ ባለፈው ቅዳሜ ማስወገዱን የክልሉ ብልጽግና ፓርቲ ገልጿል ሌሎችንም ስያሜዎችና ምልክቶችን የመቀየር እንቅስቃሴ መጀመሩን የባህር ዳር ከተማ አስተዳደር አስታውቋል አስቴር ምስጋናው አጠር ያለ ዘገባ ይዛለች። የአማራ ክልል ብልጽግና ፓርቲ በለውጡ ለህዝብ ከገባቸው ቃሎች መካከል የተሳሳቱ ታሪኮችንና ትርክቶችን ማረም የሚል ይገኝበታል። በዚህም መሰረት በዚህ ሳምንት በአማራ ክልል በባህር ዳር ከተማ የክልሉን ህዝብ የማይወክልና የማይገልጽ ነው ተብሎ የታመነበትን ስያሜዎችንና ምልክቶችን የመቀየር እንቅስቃሴ የመጀመሩን የክልሉ ብልጽግና ፓርቲ የሰው ኃይል ፋይናንስ ዘርፍ ኃላፊ አቶ ጌትነት አይቸው ገልጸዋል። የተቀመጠው እዚያ ላይ ከአስራ ዘጠኝ ሰባ ሶስት እስከ አስራ ዘጠኝ ሰማንያ ሶስት ያለን ኤቨንት ብቻ የሚያሳይ ነው። ስለዚህ ይሄ ለምን ይሆናል? ወደኋላም የአማራ ህዝብ ታሪክ አለው፣ ወደፊትም ታሪክ አለው። ስለዚህ የተሟላ ይሆን የሚል አንድ መነሻ ሀሳብ ነው። ሁለተኛ ህብረተሰቡ የማይፈልጋቸው ያልሆነ መልእክት የሚያስተላልፉ ፊዚካል የምታያቸው አሉ። ይሄ ይስተካከል ነው። ሶስተኛ እንደምታውቂው አካባቢው በጣም ስትራቴጂክ የሆነ ቦታ ነው። ሀያ አንድ ሄክታር ነው አጠቃላይ ስፋቱ የሰማዕታት ሐውልት። ስለዚህ ይሄ ለከተማውም፣ ለክልላችን ህዝብ፣ ማንኛውም ለሚመጣ አካል የተሟላ አገልግሎትም እይታም እንዲኖረው ለምን ሻል ባለ መንገድ ባለሀብቱም፣ ምሁሩም፣ ሌላውም አካል ተሳትፎበት አገልግሎት አይሰጥም የሚል ሶስት ምክንያቶቹን ይዘን ለማስተካከል ጥረት እየተደረገ ነው ያለ። አሁን ሰሞኑን የተነሱትን በተመለከተ የአማራን ባህል ስነልቦና አያመላክትም፣ የማዘን የመተከዝ ለወደፊት ተስፋ የማያመላክት አንገቱን የደፋ አንድ ሐውልት አለ እሱ ነው። እሱ በጣም ብዙ ህብረተሰቡ ኮሜንት ያደርገዋል ከበፊት ጀምሮ ማንኛውም አካል ያነሰዋል፣ ግን ጊዜ ወስዶ ያልተስተካከለ ነው። ለጊዜው በጣም ትንሽ የሆኑትን ፊዚካሊ የሚታዩትን ብዙ ሰው ኮሜንት ያደረጋቸውን ነው። ከዘለቄታነት አኳያ ከአጭር ጊዜ እና ከረዥም ጊዜ አኳያ ሰፊ አካል ተሳትፎበት ትልቅ የሙዚየም የታሪክ ማዕከል እንዲሆን ነው ታስቦ እየተሰራ ያለ የአማራ ህዝቦች ሰማዕታት መታሰቢያ ሀውልት የሚለውን ስያሜንም ጨምሮ ለውጥ ለማድረግ ጥናት እየተደረገ ነው ብለዋል። የተሟላ ጥናት ከባህር ዳር ዩኒቨርሲቲ ጋር ተጀምሯል። የሚካተቱ በጣም ብዙ ነገሮች አሉ። ወደኋላ ወደፊት ይህን ሁሉ ታሳቢ ያደረገ ይወጣለታል። ለጊዜው እንደ አማራጭ የያዝ ነው። ምናልባት ወደፊት የሚደረጉ እንትኖች እንደተጠበቀ ሆኖ የአማራ ክልል ህዝብ ዝክረ ታሪክ ማዕከል የሚለው ብዙ ሰውን እያገኘ ነው ያለው። ታሪክን ይገልጻሉ ተብለው የሚቆሙ ሐውልቶች የስርዓት ለውጥ በመጣ ቁጥር የመቀየርን ተገቢነት ምን ያህል ያምኑበታል ተብለው ለተጠየቁት ጥያቄ አቶ ጌትነት እንዲህ ብለዋል። ትክክለኛው ታሪክ ህብረተሰቡ የሚያውቀው ይቀመጥበት ነው እንደዚህ የሆነ ሴት ትውልድ በመጣ ቁጥር እውነተኛ ታሪክ ከተቀመጠ እየተንከባከቡ እየጠበቀው ነው ሊሄድ የሚችለው። የአማራን ታሪክ የአማራን ማንነት እና ትክክለኛው ኢቨንት ታይቶ ይቀመጥ። ይሄ ሲሆን ማንም በሚመጣበት ጊዜ እየተቀባበለ ይሄዳል እንጂ ሊነካካው፣ ሊያፈርሰው ሊቀንሰው አይችልም የሚል ነው ይሄ የኛ አመለካከት። የባህር ዳር ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ዘመነ ዘውዱም በባህር ዳር ከተማ የተለያዩ ስያሜዎች እየተቀየሩ መሆናቸውንም ገልጸዋል። የዳራ አስራአንድ የሚባለው የነበረ ክፍለ ከተማ አጤ ቴዎድሮስ ተብሏል። ግንቦት ሀያ የሚባለው ክፍለ ከተማ እሱ ወደ ዳግማዊ ሚኒሊክ ተቀይሯል። መናፈሻዎች ምናምን አሁን የዳራ አስራአንድ መናፈሻ የመለስ መታሰቢያ ፓርክ የሚባ የባህር ዳር ግንቦት ሀያ ኤርፖርት ተብሎ ይጠራ የነበረው የባህር ዳር አውሮፕላን ማረፊያ የባህር ዳር ደጃዝማች በላይ ዘለቀ ኤርፖርት ተብሎ እንዲጠራ የባህር ዳር ከተማ አስተዳደር ከንቲባ ጽሕፈት ቤት ኮሚቴ ባለፈው ሳምንት መወሰኑ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን እናመሰግናለን። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ዜና ረፍት። ጋዜጠኛ አርቲስትና በኦሮምኛ ቋንቋ እድገት ውስጥ የጎላ አስተዋጽኦ እንዳበረከቱ የሚነገርላቸው ኢብራሂም ሀጂ ባለፈው ለሊት አርፈዋል። ኢብራሂም ሀጂ አሊ ካለፈው ክረምት ጀምሮ ባጋጠማቸው የጤና እክል ሳቢያ የሕክምና ክትትል ሲደረግላቸው እንደነበር ታውቋል። የአንጋፋው ጋዜጠኛና አርቲስት ኢብራሂም አስክሬን የቀብር ስነ ስርዓት ዛሬ ከረፋዱ ዘጠኝ ሰዓት ላይ ቤተሰቦቻቸው የስራ ባልደረቦቻቸውና የሙያ አጋሮቻቸው እንዲሁም አድናቂዎቻቸው በተገኙበት ተፈጽሟል። ፀሐይ ዳምጠው ተጨማሪ አላት። ጋዜጠኛ አርቲስትና የቋንቋ ተመራማሪው በሙዚቃ ህይወታቸው በርካታ የአፋን ኦሮሞ ነጠላ ዜማዎችን ያበረከቱ ሲሆን አራት አይነት የሙዚቃ መሳሪያዎችን መጫወት ይችሉ ነበር። ኢብራሂም ሀጂ አሊ ሙዚቃን የጀመሩት ተወልደው ባደጉበት በድሬዳዋ ከተማ ሲሆን በ1967 የአፍረንቀሎ ባንድ ሁለተኛው ትውልድ በመባል በሚጠራው ከአዱ ብራ ባንድ መስራቾች አንደኛው መስራች ነበሩ ሲሉ አብሮ አደግና የሙያ አጋራቸው መሐመድ ቆቤ ለአሜሪካ ድምጽ ገልጿል። አርቲስት እና ጋዜጠኛ ኢብራሂም ሀጂ አሊ በድሬዳዋ በአስራ ዘጠኝ አርባ አራት አመተ ምህረት የተወለደ ድሬዳዋ የጥበብ የስፖርት ሀገር ሆና እንድትደምቅ ካደረጉ አንጋፋ ልጆቹ አንዱ ነው። የመጀመሪያውን የኦሮሞ ዘመናዊ ባንድ አፍረንቀሎ የሚባለውን ውስጥ በመሳተፍ በሙዚቃው ስራ በጣም የተዋጣለት ስራ የሰራ የመሳሪያ ተጫዋች፣ አቀናባሪ እንደዚሁም ድምፃዊ በመሆን ያገለገለ እዛው ድሬዳዋ ውስጥ ለጨርቃጨርቅ ቡድን አስራ አንድ ቁጥር ለብሶ በመታወቅ በኢትዮጵያ ደረጃ በስፖርት በጣም የታወቀ ስፖርተኛ ነበር። ከዛም የስፖርት ጋዜጠኛ በመሆን በአገሪቱ አሉ ከሚባሉ የስፖርት ጋዜጠኞች በተለይ በመረጃ አሰባሰብ የመጀመሪያውን ትልቅ የስፖርት ጋዜጠኛ ነበረ። የጋዜጠኝነት ሕይወትን እስከሚቀላቀሉ ድረስ የአፋን ኦሮሞ ሙዚቃን በኢትዮጵያ በሁሉም አካባቢዎች ለማስተዋወቅ እድል አግኝተው ተጠቅሞበታል። በ1968 ዓ ም በሪሳ ጋዜጣ የአፋን ኦሮሞ ጋዜጣ ስራ ሲጀምር ኢብራሂም ሀጂ አሊ አንደኛው ጋዜጠኛ ነበሩ ይላሉ አቶ መሐመድ ደርግ እንደገባ ማለት ነው ይህን ጋዜጣ በጋዜጠኝነት ካገለገሉት አንዱ ነው። ከዚያም አዱ ብራ ባንድ የሚባል አዲስ አበባ ውስጥ እዚሁ በአንድ አቋቁመው ከጓደኞቹ ጋራ ከነአሊ ብራ ጋራ፣ ከነሜው ዩሱፍ ጋራ፣ ከብዙ አርቲስቶች ጋር በመሆን ዘመናዊ ሙዚቃን በመጫወት ባህሉን፣ አርቱን የኢትዮጵያን አርት በማሳደግ በጥበባችን ላይ ብርሃን ካበሩ የሀገራችን ልጆች አንዱ ነው። በቋንቋው ደግሞ በፋና ሬዲዮ ላይ አፋን ኦሮሞ በሬዲዮ የሚል ፕሮግራም የኦሮሞን ዱካ የአፋን ኦሮሞን እድገት የሚያሳይ ፕሮግራም በመስራት ቋንቋውን እየ አካባቢ ያለው እንዲቀራረብ ቋንቋው እንዲያድግ፣ በኦሮምኛ መማር የጀመሩ ልጆች የተሻለ መረጃ እንዲያገኙ፣ መምህራንም በዚሁ እንዲጠቀሙ ያስቻለ በጣም ተደማጭ የሆነ ፕሮግራም እየሰራ በዩኒቨርሲቲዎች በኦሮሞ ቋንቋና ጥናት ላይ ፔፐሮችን በማቅረብ ገንቢና ጠቃሚ ጽሁፎችንና ንግግሮችን በማድረግ በጣም የታወቀ ለእድሜ ልኩን ለህዝብ እየሰራ አንጋፋ ጋዜጠኛና አርቲስት ነው፣ ዛሬ አጥተነዋል። ይሄው ዛሬ እንግዲህ እሱም በመሸኘት ላይ እንገኛለን። ጋዜጠኛ የቋንቋ ተመራማሪና አርቲስት እብራሂም የቅርብ ወዳጅ የሆኑት ደራሲ ዚያድ ዩኑስ እንዲህ ሲሉ ገልጿቸዋል። ኢብራሂምን እንዴት እንደሚገልጽ አላውቅም። እንግዲህ ወደ አመት በላይ አብረን ኖረናል። እብራሂም ማለት በእውነቱ ምሳሌ የሌለው ሰው ነው። ደግ ሰው ነው። ሰብአዊነት ያለው ሰው ነው። ግን ካዘነ ሰው ጋር የሚያዝን ያለውን ከኪሶ ሰው አውጥቶ የሚያበላ ደራሲና ጸሐፊ ነው። እሱ ጸሐፊ ነው። ጊዜም የለውም። ሁልጊዜ ይጽፋል ይጽፋል። ያን ጽሁፍ ከቦታው ሳያደርስ ሞተ። ኢብራሂም አዚ በአንድ በኩል ስፖርተኛ ነው። እግር ኳስ ተጫዋች ነበረ። ሁሉንም የሚወድ ነው። የኢትዮጵያ ህዝብ በሙሉ የሚወድ እና ከማንነት ልዩነት ሳያደርግ በኩልም ላይ ነው። ነገር ግን በአብዛኛውን ጊዜ ያሳለፈው በኦሮምኛ ቋንቋ ላይ ስለ ኦሮሞ ስጭት ነው ያለፈው። የአሁኑ ትውልድ ከሱ የምንማሩ እንግዲህ አንደኛ ደግነትን ይማራሉ፣ ሁለተኛ ደግሞ ሰው ከሰው ጋር እንዴት እንደሚኖር ኢብራሂም ከብዙ ብሔረሰቦች ጋር ኖረዋል። ይሄ አንድ ትልቅ ነገር ነው። ለሱ ሰው መነካቅ አይፈልግም። ማንንም እኩል ነው የሚያጅ ሰው ነው። ኢብራሂም ሀጂ ህይወታቸው እስከሚያልፍ ድረስ የስፖርት ጋዜጠኛ ሆኖ ሲሰሩ ቆይተዋል። አፋን ኦሮሞ በጥናት ላይ ተመስርቶ እንዲያድግም ጥረት ካደረጉት ትላላቅ ሰዎች መካከል አንደኛው መሆናቸው ይገለጻል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባም የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞስ ባህዱ ራዲዮ 943 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ። እያስተናገድኳችሁ ያለሁት ፂዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ እንለፍ። ከትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ጋር የተደረገ ቃለ ምልልስን ተንተርሶ የተሰናዳ ዘገባ ነው። በትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ዶክተር ፋሲካ አምደ ስላሴ በአይደር ሆስፒታል የቀዶ ሕክምና ስፔሻሊስት ሆነው ሲያገለግሉ በነበረበት እና የኢትዮጵያ መከላከያ ሰራዊት መቀሌን ሲቆጣጠር ነበረ ያሉትን ሁኔታ አስረድተዋል። በአሁኑ ወቅት ሙሉ በሙሉ ተዘርፈው ባዶ ቀርተዋል ወደሚሏቸው የውቅሮና የአዲግራት ሆስፒታሎች የመድኃኒት አቅርቦት ለማድረስ መቻሉን ጠቁመው በአብዛኞቹ የትግራይ ከተሞችና ቦታዎች ግን ተደራሽነት እንደሌላቸው ገልጸዋል። ያነጋገራቸው የትግረኛ አገልግሎት ባልደረባችን ገብረ ገብረ መድን ነው። አዳነች ሳህዬ ታቀርበዋለች። ዶክተር ፋሲካ አምደ ስላሴ መቀለ በሚገኘው አይደር ሪፈራል ሆስፒታል የቀዶ ሕክምና ስፔሻሊስት ሆነው የሰሩ በነበረበት ወቅት ትግራይ ውስጥ በሚካሄደው ውጊያ በሙያቸው ስለገጠሟቸው ሁኔታዎች ዘርዝረዋል። ዶክተር ፋሲካ መቀለ በከባድ መሳሪያ መደብደቧን ገልጸው ስለሞቱትና ስለቆሰሉት ሰዎች አብራርተዋል። ዝረክቦ ኣብ ዓይደር ሪፈራል ሆስፒታል ናብ ኣርባዓ ገለ ዝኮኑ ሽግራት ዝቀመጠ እኔ እንዳየሁት ወደ አይደር ሪፈራል ሆስፒታል ቆስሎ የመጡት ቁጥራቸው አርባ ሲሆን ሃያ ሁለት ደግሞ አስክሬናቸው መጥተዋል። ልጆች ወጣቶችና አረጋውያን ይገኙባቸዋል። መቀለይ ስትደበደብ በዋለችበት ወቅት መብራት ስለነበረ የቻልነውን ያክል ልንረዳቸው ሞክረናል። ከዚያ በኋላ ግን መከላከያው ወደ ከተማይቱ ከገባ ከሶስት ቀናት በኋላ የኤሌክትሪክ መብራት ተቋርጦ ሁሉ ነገር ተዘግቷል። መድኃኒቱም አልቋል። ዶክተር ፋሲካ አምደ ሥላሴ ኢንሱሊንን የመሳሰሉት መድኃኒቶች ለወራት ያህል እንዳልነበሩ ገልጸው አሁን ግን መድኃኒቶች ስለመጡልን በቀይ መስቀል በኩል አድዋ፣ ድንቦስኮና አድግራትም ለማድረስ ችለናል ብለዋል። ዶክተር ፋሲካ ይሰሩበት በነበረው አይደር ሪፈራል ሆስፒታል የኤሌክትሪክ መብራትና መድኃኒት ባልነበረበት ሁኔታ በሕክምናው ስራቸው ስለገጠሟቸው ተግዳሮቶች ዘርዝረዋል። ትልቁ ተግዳሮት የሰው ሞራልም ተነግተዋል። መብራት ስላልነበረ ቁስል መቀየሪያም አልነበረም። የምግብ አቅርቦት ቁሟል። ምግብ ቤቱ ስለማይሰራ በሽተኞች ይራቡም ነበረ። በሽተኞች ኦክስጂናቸው አልቆ ሆስፒታል ውስጥ ሞተውብናል። ወደኋላ አይደር አካባቢ ያሉ ሰዎች ተደራጅተው ለበሽተኞቹ ብስኩትና ምግብ እያመጡ መርዳት ጀመሩ። ዶክተር ፋሲካ አሁን በትግራይ ክልል ፈታኝ በሆነው ወቅት የትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ሆነዋል። በአሁኑ ወቅት እንዲህ አይነት ኃላፊነት መውሰድ ምን ያህል ተግዳሮታዊ መስሎታል ለሚለው ጥያቄ እኔ አሁን ልምድ ኖሮኝ አይደለም የሕክምና ትምህርት ቤት አስተዳዳሪ ነው የነበርኩት። ነገር ግን አሁን ባለው ሁኔታ የፖለቲካ ጉዳይ ሳይሆን የሕክምናው ስራ መቀጠል አለበት። የደረሰበት ጉዳት አለ። ከዚህ በባሰ መልኩ ጥፋት እንዳይደርስበት ገብተን የማስተካከል አገልግሎት የመስጠት ከሰዎች ጋር ግንኙነት የመፍጠር ከፌዴራሉ የጤና ቢሮ፣ መንግስታዊ ካልሆኑ የረደ ድርጅቶችና ከተባበሩት መንግስታት ድርጅት ጋር ግንኙነት በመፍጠር መስራት አለብን። የጤናው ቢሮ ከደረሰበት ውድቀት መነሳት አለበት። ስለሆነም በጣም ከባድ ቢሆንም ዩኒቨርስቲው ሰዎች አቅርብ ብሎ ሲጠቁመኝ ሰው የሕክምና አገልግሎት እንዲያገኝ የምችለውን መስራት አለብኝ በሚል መርህ ነው የተቀበልኩት። ዶክተር ፋሲካ አምደ ሥላሴ በአሁኑ ወቅት ስላለው የመድኃኒት አቅርቦት ሲያስረዱ የጤና ጥበቃ ሚኒስቴር ሊረዳን በጣም ዝግጁ ነው፣ ቀይ መስቀልም እየረዳን ነው፣ መቀሌ ላይ ወደ መደበኛው ሁኔታ ወደ መመለስ ተጠግተናል ብለዋል። ችግሩ ግን ትግራይ ውስጥ ልንደርስ የምንችልባቸው ቦታዎች ጥቂቶች ናቸው። አክሱም፣ ዓድዋ፣ ሽረና ተምቤን ወደ መሳሰሉት ከተሞች ተደራሽነት የለንም ብለዋል ዶክተር ፋሲካ በእነዚህ ከተሞች እንዴት መድኃኒት ማስገባት አለብን የሚለው ነገር እንደሚያሳስባቸውም ዶክተር ፋሲካ ገልጸዋል አድግራትና ውቅሮ አካባቢ ያገኘናቸው ሐኪሞች ለሶስት ሳምንታት ያህል የሚያናግራቸው ሰው እንኳን ሳይኖር ብቻቸውን ስራ ላይ ተሰማርተው እንደቆዩ አይተናል ብለዋል ዶክተር ፋሲካ ህይወታቸውን ለማዳን ሳይሸሹ በስራ ገበታቸው መቆየቱን እንደመረጡ ነው የገለጹት ከመቀለ እስከ አድግራት ያለው አካባቢ ከባድ ውጊያዎች የተካሄዱበት በመሆኑ አሁን ምን ገጽታ አለው ለሚለው ጥያቄ ሰብ የለን በዚ ከተማ እንቅስቃሴ ምጥቃት የለ ኩሉ ገዛ ናይ ድግራት ጥዕና ጣብያ ሆስፒታል ሆስፒታል ሰው የለም። ባለፍንባቸው ከተሞች ሁሉ እንቅስቃሴ የለም። ቤቶች ሁሉ ተዘግተዋል። ትልቅ ፍርሃት ሰፍነዋል። የአዲግራት ሆስፒታልና የጤና ጣቢያ እንዲሁም የውቅሮ ሆስፒታል ሁሉ ተዘርፏል። ጤና ጣቢያዎቹና ሆስፒታሎቹ ባዶ ቀርተዋል። የተቃጠሉ መኪኖችና ታንኮች ይታያሉ። አዲግራት የሚገኘው የመድኃኒት ፋብሪካም ሄጄ ባየሁት ጊዜ ሙሉ በሙሉ እንደተዘረፈ ነው የነገሩኝ። አዲግራት ዩኒቨርሲቲም እንደተዘረፈና እንደወደመ ነግረውኛል። በመጨረሻም ዶክተር ፋሲካ አምደ ስላሴ ድሮም ቢሆን የኮቪድ-19 ቫይረስ ገጥሞት የነበረው የትግራይ ህዝብ እሱ ባልፈጠረው ችግር መሰቃየት የለበትም ብለዋል። ዓለም አቀፍ የረድኤት ድርጅቶች በምግብ በመድኃኒት፣ በማንኛውም በሚችሉት ነገር ሁሉ የትግራይን ህዝብ እንዲረዱ ጥሪ አቅርበዋል።